ትንቢተ ሶፎንያስ ምዕራፍ አንድ በይሁዳ ንጉሥ በአሞጽ ልጅ በኢዮስያስ ዘመን ወደ ሕዝቅያስ ልጅ ወደ አማርያ ልጅ ወደ ጎዶልያስ ልጅ ወደ ኩሲ ልጅ ወደ ሶፎንያስ የመጣ የእግዚአብሔር ቃል ይህ ነው። ነገርን ሁሉ ከምድር ፊት ፈጽሜ አጠፋለሁ ይላል እግዚአብሔር። ሰውንና እንስሳን አጠፋለሁ፣ የሰማይን ወፎችና የባሕርን ዓሦች ማሰናከያንም ከኀጢአተኞች ጋር አጠፋለሁ። ሰውንም ከምድር ፊት እቈርጣለሁ ይላል እግዚአብሔር። እጄንም በይሁዳ ላይ በኢየሩሳሌምም በሚኖሩት ሁሉ ላይ እዘረጋለሁ። ከዚህም ስፍራ የበዓልን ቅሬታና የጣዖታቱን ካህናት ስም አጠፋለሁ በሰገነትም ላይ ለሰማይ ሠራዊት የሚሰግዱትን በእግዚአብሔርና በንጉሣቸው በሚልኮም ምለው የሚሰግዱትን እግዚአብሔርንም ከመከተል የተመለሱትን እግዚአብሔርንም ያልፈለጉትንና ያልጠየቁትን አጠፋለሁ። የእግዚአብሔር ቀን ቀርቦአልና እግዚአብሔር መሥዋዕትን አዘጋጅቶአልና የጠራቸውንም ቀድሶአልና በጌታ በእግዚአብሔር ፊት ዝም በሉ። በእግዚአብሔርም መሥዋዕት ቀን አለቆችንና የንጉሥን ልጆች፣ እንግዳ ልብስ የሚለብሱትንም ሁሉ እቀጣለሁ። በዚያም ቀን በመድረኩ ላይ የሚዘሉትን የጌታቸውን ቤት ዓመፃንና ሽንገላን የሚሞሉትን እቀጣለሁ። በዚያ ቀን ይላል እግዚአብሔር፣ ከዓሣው በር የጩኸት ድምፅ፣ ከከተማውም በሁለተኛው ክፍል ውካታ፣ ከኮረብቶቹም ታላቅ ሽብር ይሆናል። እናንተ በመክቴሽ የምትኖሩ ሆይ፣ የከነዓን ሕዝብ ሁሉ ጠፍተዋልና ብርም የተሸከሙ ሁሉ ተቈርጠዋልና አልቅሱ። በዚያም ዘመን ኢየሩሳሌምን በመብራት እመረምራለሁ፣ በአተላቸውም ላይ የሚቀመጡትን በልባቸውም እግዚአብሔር መልካምን አያደርግም ክፉም አያደርግም የሚሉትን ሰዎች እቀጣለሁ። ብልጥግናቸውንም ለምርኮ ይሆናል፣ ቤቶቻቸውም ይፈርሳሉ። ቤቶችንም ይሠራሉ፣ ነገር ግን አይቀመጡባቸውም፣ ወይንንም ይተክላሉ፣ የወይን ጠጁን ግን አይጠጡም። ታላቁ የእግዚአብሔር ቀን ቀርቦአል። የእግዚአብሔር ቀን ድምፅ ቀርቦአል፣ እጅግም ፈጥኖአል፣ ኃይሉም በዚያ በመራራ ልቅሶ ይጮኻል። ያ ቀን የመዓት ቀን፣ የመከራና የጭንቀት ቀን፣ የመፍረስና የመጥፋት ቀን፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን፣ በተመሸጉ ከተሞችና በረዘሙ ግንቦች ላይ የመለከትና የሰልፍ ጩኸት ቀን ነው። በእግዚአብሔርም ላይ ኃጢአት ሠርተዋልና እንደ ዕውር እስኪሄዱ ድረስ ሰዎችን አስጨንቃለሁ ደማቸውም እንደ ትቢያ ሥጋቸውም እንደ ጉድፍ ይፈሳል። በእግዚአብሔርም ቁጣ ቀን ብራቸውና ወርቃቸው ሊያድናቸው አይችልም። እርሱም በምድር የሚኖሩትን ሁሉ ፈጥኖ ይጨርሳቸዋልና ምድር ሁሉ በቅንዓቱ እሳት ትበላለች። ትንቢተ ሶፎንያስ ምዕራፍ ሁለት እናንተ እፍረት የሌላችሁ ሕዝብ ሆይ ትእዛዝ ሳይወጣ ቀኑም እንደ ገለባ ሳያልፍ የእግዚአብሔርም ቍጣ ትኵሳት ሳይመጣባችሁ የእግዚአብሔርም ቍጣ ቀን ሳይደርስባችሁ ተሰብሰቡ ተከማቹም። እናንተ ፍርዱን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትሕትናንም ፈልጉ፤ ምናልባት በእግዚአብሔር ቍጣ ቀን ትሰወሩ ይሆናል። ጋዛ ትበረበራለች፣ አስቀሎናም ባድማ ትሆናለች። አዛጦንንም በቀትር ወደ ውጭ ያሳድዷታል። አቃሮንም ትነቀላለች። በባሕር ዳር ለሚኖሩ ለከሊታውያን ሕዝብ ወዮላቸው። የፍልስጥኤማውያን ምድር ከነዓን ሆይ የእግዚአብሔር ቃል በአንተ ላይ ነው፤ የሚቀመጥብህም ሰው እንዳይኖር አጠፋሃለሁ። ቀርጤስም የእረኞች መኖሪያና የመንጎች በረት ይሆናል። የባሕርም ዳር ለይሁዳ ቤት ቅሬታ ይሆናል በዚያም ይሰማራሉ። አምላካቸው እግዚአብሔር ይጐበኛቸዋልና ምርኳቸውንም ይመልሳልና በአስቀሎና ቤቶች ውስጥ ማታ ይተኛሉ። በሕዝቤም ላይ ያላገጡባትን በድንበራቸውም ላይ እየታበዩ የተናገሩባትን የሞዓብን ማላገጥና የአሞንን ልጆች ስድብ ሰምቻለሁ። ስለዚህ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና በእርግጥ ሞዓብ እንደ ሰዶም የአሞንም ልጆች እንደ ገሞራ የሳማ ስፍራና የጨው ጒድጓድ ለዘላለምም ምድረ በዳ ሆነው ይኖራሉ። የሕዝቤም ቅሬታ ይበዘብዛቸዋል፣ ከወገኔም የተረፉትን ይወርሷቸዋል። በሠራዊት ጌታ በእግዚአብሔር ሕዝብ ላይ አላግጠዋልና እየታበዩም ተናግረዋልና ይህ ስለ ትዕቢታቸው ያገኛቸዋል። እግዚአብሔር በእነርሱ ላይ የተፈራ ይሆናል፣ የምድርንም አማልክት ሁሉ ያከሳቸዋል። በአሕዛብም ደሴቶች ሁሉ ላይ የሚኖሩ ሰዎች ሁሉ በስፍራቸው ሆነው ለእርሱ ይሰግዳሉ። እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ። እርሱም በሰሜን ላይ እጁን ይዘረጋል፣ አሦርንም ያጠፋል፣ ነነዌንም ባድማ እንደ በረሃም ደረቅ ያደርጋታል። መንጎችም የምድርም አራዊት ሁሉ በውስጧ ይመሰጋሉ፣ ይብራና ጃርት በአምዶቿ መካከል ያድራሉ ድምፃቸው በመስኮቶቿ ይጮኻል፤ የዝግባም እንጨት ሥራ ይገለጣልና በመድረኮቿ ላይ ጥፋት ይሆናል። ተዘልላ የተቀመጠች በልቧም እኔ ነኝ ከእኔም በቀር ሌላ የለም ያለች ደስተኛይቱ ከተማ ይህች ናት። አራዊት የሚመሰጉባት ባድማ እንዴት ሆነች! በእርሷ መካከል የሚያልፈው ሁሉ እጁን እያወዛወዘ ያፍዋጫል። ትንቢተ ሶፎንያስ ምዕራፍ ሶስት ለዓመፀኛይቱና ለረከሰች ለአስጨናቂይቱም ከተማ ወዮላት። ድምፅን አልሰማችም፣ ተግሣጽንም አልተቀበለችም፣ በእግዚአብሔርም አልታመነችም፣ ወደ አምላኳም አልቀረበችም። በውስጧ ያሉ አለቆቿ እንደሚያገሡ አንበሶች ናቸው፤ ፈራጆቿም እስከ ነገ ድረስ ምንም እንደማያስቀሩ እንደ ማታ ተኵላዎች ናቸው። ነቢያቶቿ ቅሌታሞችና ተንኰለኞች ሰዎች ናቸው። ካህናቶቿም መቅደሱን አርክሰዋል፣ በሕግም ላይ ግፍ ሠርተዋል። እግዚአብሔር በውስጧ ጻድቅ ነው፣ ክፋትን አያደርግም። ፍርዱን በየማለዳው ወደ ብርሃን ያወጣል፣ ሳያወጣውም አይቀርም። ዐመፀኛው ግን እፍረትን አያውቅም። አሕዛብን አጥፍቻለሁ፣ ግንቦቻቸው ሁሉ ፈርሰዋል። መንገዳቸውን ማንም እንዳያልፍባት ምድረ በዳ አድርጌአለሁ፣ ከተሞቻቸውም ማንም እንዳይኖርባቸው አንድስ እንኳ እንዳይቀመጥባቸው ፈርሰዋል። እኔም ይፈሩኛል፣ ተግሣጽንም ይቀበላሉ፣ ካዘዝኋትም ሁሉ ከዓይንዋ ምንም አይጠፋም ብዬ ነበር። እነርሱ ግን በማለዳ ተነሥተው ድርጊታቸውን ሁሉ አረከሱ። መዓቴንና የቍጣዬን ትኩሳት ሁሉ አፈስባቸው ዘንድ ፍርዴ አሕዛብን ለመሰብሰብ መንግሥታትንም ለማከማቸት ነውና ምድርም ሁሉ በቅንዓቴ እሳት ትበላለችና ስለዚህ ለመበዝበዝ እስከምነሳበት ቀን ድረስ ጠብቁኝ፣ ይላል እግዚአብሔር። በዚያን ጊዜም አሕዛብ ሁሉ አንድ ሆነው እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሕን ልሳን እመልስላቸዋለሁ። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበታተኑት ሴቶች ልጆቼ ቁርባኔን ያመጡልኛል። በዚያን ጊዜ እየታበዩ የሚፎክሩትን ከመካከልሽ አወጣለሁና አንቺም በቅዱሱ ተራራዬ ዳግመኛ አትኮሪምና በዚያ ቀን በእኔ ላይ ተላልፈሽ በሠራሽው ሥራ ሁሉ አታፍሪም። በመካከልሽም የዋህና ትሑት ሕዝብን አስቀራለሁ። በእግዚአብሔርም ስም ይታመናሉ። የእስራኤል ቅሬታ ኀጢአትን አይሠሩም፣ ሐሰትንም አይናገሩም። በአፋቸውም ውስጥ ተንኰለኛ ምላስ አይገኝም። እነርሱም ይሰማራሉ፣ ይመሰጉማል፣ የሚያስፈራቸውም የለም። የጽዮን ልጅ ሆይ ዘምሪ። እስራኤል ሆይ እልልበል የኢየሩሳሌም ልጅ ሆይ፣ በፍጹም ልብሽ ሐሴት አድርጊ፣ ደስም ይበልሽ። እግዚአብሔር ፍርድሽን አስወግዶአል፣ ጠላትሽንም ጥሎአል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ፣ ከእንግዲህም ወዲህ ክፉ ነገርን አታይም። በዚያን ቀን ለኢየሩሳሌም ጽዮን ሆይ አትፍሪ፣ እጆችሽም አይዛሉ አምላክሽ እግዚአብሔር በመካከልሽ ታዳጊ ኃያል ነው። በደስታ በአንቺ ደስ ይለዋል፣ በፍቅሩም ያርፋል፣ በእልልታም በአንቺ ደስ ይለዋል። ይባላል ከጉባኤው ርቀው የሚያዝኑትን ከአንቺ የሚሆኑትን እሰበስባለሁ። ስድብ እንደ ሸክም ከብዶባቸው ነበር። በዚያን ዘመን እነሆ ባስጨነቁሽ ሁሉ ላይ አደርግባቸዋለሁ፣ አንካሳይቱንም አድናለሁ፣ የተጣለችውንም እሰበስባታለሁ ባፈሩባትም ምድር ሁሉ ላይ ለምስጋናና ለከበረ ስም አደርጋቸዋለሁ። በዚያን ዘመን አስገባችኋለሁ፣ በዚያም ዘመን እሰበስባችኋለሁ። ምርኳችሁንም በዐይናችሁ ፊት በመለሱ ጊዜ በምድር አሕዛብ ሁሉ መካከል ለከበረ ስምና ለምስጋና አደርጋችኋለሁ ይላል እግዚአብሔር።